የኢትዮጵያ ቴሌኮም ወይም ኢትዮ ቴሌኮም ትናንት በማዕከላዊ ምዕራብ ግዛት ከተሞች የፎርጂና ሌሎች ፈጣን ኢንተርኔት አገልግሎቶችን ማስጀመሩን አስታወቀ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬ ህይወት ታምሩ አገልግሎቱን በአምቦ ከተማ ተገኝተው ባስጀመሩበት ወቅት አምስት ከተሞችን ተጠቃሚ እንደሚያደርግም ገልጠዋል። ስራ አስፈጻሚዋ አገልግሎቱን ያስጀምሩበት ምክንያት ሲያስረዱም ለደንበኞች የተቀላጠፈ አገልግሎት ለመስጠት ነው ብለዋል። የኢትዮ ቴሌኮም በምዕራብ ኦሮሚያ ውልጋ ዞኖች ውስጥ የኢንተርኔት አገልግሎት መቋረጡን አስመልክቶ ግን የሰጠው ምላሽ የለም ይለናል። በዚህ ዙሪያ ምላሽ ለማግኘት ያደረገው ጥረት ያለመሳካቱን ገልጾ ናኮር መልካ ተከታዩን አድርሶናል። ትናንት በአምቦ ከተማ ተገኝተው የአገልግሎቱ መጀመሪያ በሰሩት የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ ናቸው። የፎር ጂ ወይም አራተኛው ትውልድ እና ኤልቲኢ አድቫንስድ የተባለው ፈጣን የኢንተርኔት አገልግሎት በማዕከላዊ ምዕራብ ሪጅን ለሚገኙ አምስት ከተሞች ያገለግላል ብለዋል። እነዚህም ከተሞች አምቦ፣ ቡራዩ፣ ሆለታ፣ ሰበታና ወሊሶ መሆናቸውን ገልጸው ከዚህ ቀደም ካለው ስሪጂ ይለያል ያሉበትን ምክንያት ስራ አስፈጻሚዋ አስረድተዋል። የመጀመሪያው ፍጥነቱ ነው። ሁለተኛው ደግሞ አስተማማኝነቱ ነው ማለት ነው። ዛሬ ከምትጠቀሙበት ስሪጂ አድቫንስድ ፎርጂው 14 እጥፍ ፍጥነት አለው። እንደዚሁም ከፎርጂ አንጻር ደግሞ ካያችሁት አድቫንስድ ፎርጂው አራት እጥፍ ፍጥነት ይኖረዋል። አሁንም ፎርጂውን ከስሪጂ አንጻር ስናነጻጽረው ሶስት እጥፍ ፍጥነት አለው ማለት ነው። ለዳውንሎድ ለማውረድ የምንለው ማለት ነው። የምታገኙት ስፒድ ሜጋባይት ፐር ሰከንድ በጥሩ ኔትወርክ ስሪጅ ላይ አንድ እስከ አንድ ሜጋባይት ነበር የምታገኙት ማለት ነው። ስለዚህ በአድቫንስድ ፎርጂ እስከ 60 ሜጋባይት ፐር ሰከንድ ልታገኙ ትችላላችሁ። እንደዚህ አይነት ኢንተርኔት ፍጥነት ብዙ ጊዜ የምናውቀው በስሪጂ ሳይሆን በብሮድባንድ አገልግሎት ነው። አደለ፣ ሀያ ሜግ ፎር ሜግ ምንለው። አሁን በፎርጂያችሁ በርካታ ስራዎችን ማህበራዊ፣ እንደዚሁም ደግሞ ኢኮኖሚያዊ እንቅስቃሴ የንግድ ስርዓታችሁን ሁሉ ልታሳልጡበት ትችላላችሁ ማለት ነው። ኩባንያው ያስጀመረው የፎርጂ እና ኤልቲኢ አድቫንስ አገልግሎትን በመቶ ስድስት ከተሞች ለማስፋፋት እቅድ እንዳላቸው ወይዘሪት ፍሬዎት ገልጸዋል። በማዕከላዊ ምዕራብ ሪጅን ስላሉ ደንበኞቻቸው ሁኔታም ተከታዩም ብለዋል በአምቦ፣ ቡራዩ፣ ወሊሶ እንደዚሁም ሆለታ እና ሰበታ ላይ ያሉ ወደ 334 ሺ የሚሆኑ ደንበኞቻችን ይህን አገልግሎት ማግኘት ይችላሉ። አሁን ላይ በእነዚህ አካባቢዎች አጠቃላይ 125 ሺ ደንበኞቻችን የዴታ ተጠቃሚዎች ናቸው። ያው ማስፋፊያ ስናደርግ ፎርጂ ወይም አድቫንስድ ኤልቲም ስንል የኢንተርኔት ፍላጎትን ታሳቢ ማድረግ ይጠበቅበታል ማለት ነው። ዋና ስራ አስፈጻሚዋ አገልግሎቱ ለኢኮኖሚና ማህበራዊ እንቅስቃሴ ይነ Laura Lealotin-Faida und die Gelsang. አሁን ላይ ያለው የኢኮኖሚ እንቅስቃሴ በሰፊው ያው ኢንተርኔት ኢኮኖሚ የምንለው ነው ወይም ዲጂታል ኢኮኖሚ የምንለው ነው። ስለዚህ ንግዳችሁን ለማሳለጥ ከቦታ ቦታ ብዙ ሳትዘዋወሩ ምናልባት ከአምቦ ላይ ሆናችሁ አዲስ አበባ ላይ ወይም ከአምቦ ሆናችሁ ባህር ዳር ንግድን ለማሳለጥ ብትፈልጉ ሌሎችም ከተሞች ላይ እንደዚሁ ማለት ነው፣ በቀላሉ የንግድ ስርዓታችሁን ሲስተማችሁን ዘርግታችሁ መገናኘት የምትችሉበት ነው ማለት ነው። ስለዚህ ለሰራተኞቻችሁ ኩባንያችሁ ያለውን ሲስተም በቀላሉ አክሰ ማድረግ እንዲችል ካሉበት ሆኖ ስራ መስራት እንዲችል በተለይም አሁን ባለንበት ነባራዊ ሁኔታ ኮቪድ ብዙ ርቀት ጠብቀን እንድንሰራ ማስገደዱን ተከትሎ ደግሞ ብዙ ተቋማት ሲስተማቸውን ዲታላይዝ እንዲያደርጉ እያስገደደ መጥቷል ማለት ነው። እሱን ያደረጉ ተቋማት ደግሞ ኮቪድ ያመጣውን ጫና መቋቋም ችለዋል። በእኛም ሀገር ነባራዊ ሁኔታ እሱኑ ይመስላል ማለት ነው። የአምቦ ከንቲባ አቶ ሳሉ ድሪብሳም አገልግሎቱ በከተማቸው መጀመሩን በተመለከተ ያሉት አላቸው። ፎርጂ ነው ፋይዳን እኒቀቡ ላና ከን ዱራራ ሰፍንሳ ጉዳ ዋን ታፍ አገልግሎቱ ከፍተኛ ጠቀሜታ ያለው በመሆኑ አንድ ሰው ጊዜውን እንዲቆጥብና የተለያዩ አገልግሎቶች እንዲያገኝ ያደርጋል። የመሰረተ ልማቱ ቢሟላ ለትምህርት ተቋማትም ለመስሪያ ቤቶቻችንም ጠቀሜታው የጎላ ነው ብለን እናስባለን ብለዋል። ኢትዮ ቴሌኮም በምዕራብ ኦሮሚያ ወለጋ ዞኖች አንዳንድ ቦታዎች ሰሞኑን የኢንተርኔት አገልግሎት መቋረጡን በተመለከተ የሰጠው ማብራሪያ የለም። በምዕራብ ግብሩ ላይም ከተቋሙ ስራ አስኪያጆች ስለ ጉዳዩ ለማወቅ ያደረግነው ጥረት ለጊዜው አልተሳካም። የተቋሙ ምዕራብ ሪጅን ከሳምንታት በፊት ለቪኦኤ እንዳስታወቀው አገልግሎቱ በቴክኒክ ብልሽት የተቋረጠባቸው ስፍራዎች ላይ ጥገና እያደረገ መሆኑን እና በቴክኒክ እክል ያልተቋረጠባቸውን ስፍራዎች በተመለከተ ግን ለተቋሙ ኃላፊዎች ማሳወቁ መግለጹ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ